ከወልዲያ ከተማ በጸጥታ ስጋት ወጥተው የነበሩ የህብረተሰብ ክፍሎች ወደ ቀያቸው እየተመለሱ መሆኑን የከተማዋ ከንቲባ አስታወቁ። ከአሜሪካ ድምጽ ራዲዮ ጋር ቆይታ ከነበራቸው ከንቲባ የስጋቱ ምንጭ በማህበራዊ የትስስር ገጾች የሚተላለፉ የሀሰት መልእክቶችና ፕሮፓጋንዳዎች ናቸው ብለዋል። መስፍን አራጌ ከንቲባውን በስልክ አግኝቷቸዋል። መሀመድ ያሲን ይባላሉ፣ ወልዲያ ከተማ ከንቲባ። አቶ መሀመድ ያሲን፣ የወልዲያ ከተማ ከንቲባ በቅድሚያ ላመሰግነው ተወዳለሁኝ። ወልዲያ በአሁኑ ሰዓት ያላት የጸጥታ ሁኔታ ምን ይመስላል? ከተማችን ወልዲያ አሁን ባለው ነባሪያ ሁኔታ እጅግ በጣም ፍጹም ሰላም የሆነ እያንዳንዱ እንቅስቃሴ በተረጋጋ ሁኔታ እየተከናወነ የሚገኝበት ሁሉም አገልግሎት ሰጪ ተቋማት ወደ መደበኛ ስራቸው የተመለሱበትና ከሞላ ጎደል ወደ ቀድሞ ሰላሟ የመጣችና ሁሉም አይነት እንቅስቃሴ ወደ ሂደቱ መጥቶ አገልግሎት እየተሰጠ ያለበት ሁኔታ ነው ይሆናለሁ ምንም አይነት ስጋት ሊሆን የሚችል አንዳችም ነገር አለመኖሩ አሁን እየተንቀሳቀስን እያየን ያለ ነው። የተወሰኑ የከተማዋ ነዋሪዎች ከቀናት በፊት ወደ አጎራባች ከተሞች ሸሽተው መሄዳቸው የተነገረ ሲሆን ይህ ደግሞ የሐሰት ፕሮፓጋንዳ ያስከተለው ተጽዕኖ እንደሆነ ነው ከንቲባው በተለይ ለአሜሪካ ድምጽ ሬዲዮ ያስረዱት። ትህነግ እየተሸነፈ ያለ እየከሰመ እየመጣ ያለ ዝምጅት ቢሆንም ነገር ግን ጉልበቱ አድርጎ እየተንቀሳቀሰበት ያለው የሐሰት ወሬዎችን እና አልዋልታዎችን በተለያዩ ከተሞች በማስፋት ሰራዊቱ ደጀን እንዲያጣ አካባቢው ተረጋግቶ እንዳይቀጥል እና ውስጥ ላይ ሰርገው በሚገቡ አካላት በመበጥበጥ ከተማዋን የተቆጣጠረ ለማስመሰል የሚነዛው ወሬ በጣም ተስፋፍቶ እየቀጠለ ነው ያለው። ስለዚህ እንደ ከተማችንም የትህነግ አሸባሪ ቡድን ወደ ከተማችን እየመጣ እንደሆነ ያልተጨበጠ፣ ያልሆነ፣ ያልተደረገ ግን ይህንን አስመልክቶ ወሬዎች በመስፋፋታቸው ምክንያት የህብረተሰብ ክፍላችን ወደ ቅርብ ወደሚገኙ ከተሞች ለመንቀሳቀስ ጥረት አድርጎ ነበር። ነገር ግን ይሄ ተራ ወሬ በከተማችን እንደተባለው አይነት ያልተፈጸመ መሆኑን ተሌሊቱ ጭምር ቀንም በመታገዝ ህብረተሰባችንን የማስገንዘብ የማሳወቅ ቅርጫቱ ይህን ተገንዝቦ በየአካባቢውና በየመንደሩ እየገባ ማህበረሰቡ በበሬ ወለደ አሉባልታ ከነበረበት ቦታ እንዳይፈናቀል የማስገንዘብ ስራ በመስራታችን በርከት የሚለውን ማህበረሰብ ባለበት እንዲቆም የማድረግ ስራ ተሰርተዋል። በተከታታይ ተሰራ ባሉት የግንዛቤ ስራና የቤት ለቤት ቅስቀሳ ከተማውን ለቀው ሊወጡ የነበሩ ተረጋግተው እንዲቆዩ በስጋት የሚወጡት በርካቶቹ ተመልሰው እንዲገቡ መደረጉን አስታውቀዋል። በአካባቢው ባለው የጸጥታ ስጋትም ካጎራባች ወረዳዎች ተፈናቅለው ለመጡ ሰዎች ድጋፍ እየተደረገ መሆኑን ከንቲባው ገልጸዋል። የተወሰኑ የህብረተሰብ ክፍሎች ከአላማጣም ከራያም ወደ ከተማችን ከቀያቸው ተፈናቅለው የመጡ የህብረተሰብ ክፍሎች ነበሩ። እነዚህን ወንድም እናቶቻችንን በአምስት የተመረጡ ጊዜያዊ መጠለያ ቦታዎች ላይ እንዲሰፉ በማድረግ የከተማው ማህበረሰብ ከትንሽ ከትልቅ፣ ከእናት ከአባት ያላቸውን ነገር እያዋጡ ቁርስ፣ ምሳ፣ እራት እየመገቡ ይገኛሉ። ተመሳሳይ አይነት መሰባሰብ ሲኖር የጤና እክል እንዳይገጥማቸውም በከተማ አስተዳደር ደረጃ የጤና ኮሚቴ ለማዋቀር አስፈላጊን የሆነ የጤና ምርመራና እንክብካቤ እየተደረገላቸው ይገኛሉ። በተለይም ማህበረሰቡ አብሮነቱን ያስመሰከረበት ወጣቱ ታሪካዊ ኃላፊነቱን የተወጣበት የሰብአዊ ድጋፍ ተደርጓል ብለዋል። የከተማችን ማህበረሰብ በተለይ ወጣቱ ከፍተኛ ሚናውን እየተወጣ ከከተማውና ከቀበሌው አመራር ጋር እየተቀናጀ የእነዚህ ወንድምና እህቶቹን ማድ የማገራት ስራ እየተሰራ ነው ያለው። ይህም ብቻም ሳይሆን ድንገት ከቀያቸው ተሰዱ የመጡ እንደመሆናቸው መጠን ለእነዚህ የሚሆን ለህጻናት ለዋቂዎች ለእናቶች አልባሳት ይዞ በመምጣት አስፈላጊውን ድጋፍና እንክብካቤ እየተደረገ ነው ያለው። ከዚህም መካከል ኦልሞስት አንዳንዶቹም በቅርብ ርቀት የሚገኙት ወደ ቦታቸው ወደ ቀያቸው የሚመለሱበትን አግባብ በማመቻቸት እየሄዱ ይገኛሉ። አሁን በከተማችን በቁጥራቸው ውስን የሆኑ ወንድምና እህቶቻችንን በተለመደው አግባብ ባለፉት ቀናት እንዳደረግነ ሁሉ ዛሬም ተመሳሳይ አይነት ድጋፍና እንክብካቤ እየተደረገላቸው ይገኛል። ምናልባት በገመት ይቻል የሆነ እንደው ተፈናቅለው የመጠተን ቁጥር ለማስቀመጥ ቁጥረን አለዝናቸው ይህን ያህል ለማለት ያስቸግረኛል። አቶ መሀመድ የወልዴ ከተማ ከንቲባ በድጋሜ ከወልዲያ በስልክ መስመሬ ተገኝተው ለሰጡኝ ማብራሪያ ላመሰግነው ተወዳለሁ። ይህ በእንዲህ እንዳለ መንግስት የሕልውና ዘመቻ ሲል የጀመረውን እንቅስቃሴ የደገፈ ትዕይንተ ሕዝብ በኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ ዛሬ ተካሂዷል። ሰልፈኞቹ ኢትዮጵያ በሉዓላዊነቷ ተደራድራ አታውቅም፣ የውጭ ኃይሎችን ጣልቃ ገብነት እናወግዛለን፣ ፍላጎታችንን በምርጫችን ግልጽ አድርገናል፣ የትግራይ ሕዝብ ወንድማችን ነው የሚሉና ሌሎች መፈክሮችን ይዘው ወጥተዋል። የከተማዋ ከንቲባ ኦመር አስዋብ ኢትዮጵያን ለማፍረስ እየሰሩ ስለሆነ አገራዊ ጥሪውን ተቀላቀሉ ሲሉ ጥሪ አስተላልፈዋል። የዞን ዋና አስተዳዳሪ አህመድ ሐሰንም የአገር ውስጥ ባንዳ ሲሉ የጠሯቸውን የውጭ ኃይሎች በመጠቀም ኢትዮጵያን እንደ ሶሪያ፣ አፍጋኒስታንና ሊቢያ ለማተራመስ እየሰሩ መሆናቸውን አመልክተው ህዝቡ እውነተኛውን ድጋፍ በማድረግ አገር የመታደግ ኃላፊነቱን እንዲወጣ ጠይቀዋል። የሃይማኖት አባቶችና አባገዳዎች በስፍራው ለተገኘው ታዳሚ መልእክት ማስተላለፋቸውንና ወደ ግንባር ለመዝመት የተዘጋጀውን ኃይል መርቀው መሸኘታቸውን ከኦሮ የኦሮሞ ብሔረሰብ አስተዳደር ዞን የመንግስት ኮሚኒኬሽን ጉዳይ ጽፈት ቤት የደረሰን መረጃ ያመለክታል። የህወሓት ቃል አቀባይ ጌታቸው ረዳ አስነበቡት በተባለው መልእክት ተኩስ ለማቆም ቅድመ ሁኔታዎችን ማሻሻላቸውን ገልጸው የሽግግር መንግስት እንዲቋቋም ሁሉንም የፖለቲካ ተዋንዮች ያካተተ የፖለቲካ ሂደት እንዲጀምር፣ የአማራና የኤርትራ ወታደሮች ከትግራይ ክልል እንዲወጡና ድንበር ወደ ነበረበት እንዲመለስ፣ የ2013ና የ2014 በጀት እንዲለቀቅ፣ የሰብአዊ እርዳታ መግቢያዎች ሁሉም ተከፍተው በሁሉም አይነት ትራንስፖርት እርዳታ እንዲገባ የሚሉና ሌሎች ተሻሻሉ የተባሉ ቅድመ ሁኔታዎችን አቅርበዋል። በወሎ ዩኒቨርሲቲ የህግ ትምህርት መምህር ደጀኔ ማነግን ግን የቀረቡት ቅድመ ሁኔታዎች አለመግባባትን ሊፈታ በሚችል የፖለቲካ ድርድር ውስጥ ሊቀርቡ የሚገባቸው የመደራደሪያ ነጥቦች እንጂ በተኩሱ ውስጥ ያሉ አካላት ተኩሱ ለማቆምና ላለማቆም የሚያቀርቧቸው አይደለም ይላሉ። ተኩስ የምናቆመው እነዚህ እነዚህ ነገሮች ከተሳኩልን ነው በሚል የተነሱት ነጥቦች የሽግግር መንግስትን ጨምሮ ሁሉም የሰብአዊ መብት ኮሪደሮች ክፍት ይደረጉ፣ በጀት ይለቀቁ የሚባሉ ጥያቄዎች ሁለቱ አካላት ወደ ጦርነት የገቡበትን መሰረታዊ ጉዳይ ሊፈታ የሚችል የፖለቲካ የድርድር ጠረጴዛ ላይ ሊቀመጡ የሚችሉ የመደራደሪያ ነጥቦች እንጂ ተኩስ ለማቆም እንደ ምክንያት ወይም ደግሞ ሊሳኩ ወይም ሊሟሉ ይገባሉ ተብለው ሊጠቀሱ የሚችሉ አይደሉም። ተኩስ ማቆም ማለት በጦርነት ውስጥ ያሉ አካላቶች ተኩሱ እያደረሰው ካለው ምናልባትም የንጹሀንን ጉዳት ለመቀነስ ሊሆን ይችላል። ከዛ ማለፍ ብሎ ራሱ የታጠቁ ቡድኖች እየደረሰባቸው ካለው ጉዳት አንፃር አንጻር፣ ያንን ጉዳት ለተወሰነ ጊዜ እንዳይቀጥል ማድረግ ሊሆን ይችላል። ፖለቲካዊ ውጤት ሊያስገኙ የሚችሉ የመደራደሪያ ነጥቦችን ጠረጴዛ ላይ አስቀምጦ ለመወያየት በር ይከፍት ይሆን። ካልሆነ በስተቀር እነዚህ አሁን የተነሱት ይሄ ጥቅል የሆነ ፖለቲካዊ መፍትሔ የሚፈለግበትን የጦርነቱ መነሻ ምክንያት ናቸው ተብሎ የሚታሰቡ ፖለቲካዊ ጉዳዮችን ለመፍታት አይደለም ተኩስ የሚቆመው። ተኩስ ማቆም የሰላም ስምምነት ማለት አይደለም። እነዚህ እንግዲህ ቃል አቀባዩ አነሱት የተባሉት መደራደሪያ ነጥቦች የፖለቲካዊ ድርድር ፖለቲካዊ ድርድር ድርድሩ ደግሞ ወደ ሰላም ስምምነት ሊያመራ የሚችል ወይም የሚያስችል ድርድር ሊደረግ በታሰበ ጊዜ የሚነሱ ጥያቄዎች እንጂ ተኩስ ለማቆምና ላለማቆም የሚደረጉ አይደሉም። ለአሜሪካ ድምፅ ሬዲዮ መስፍን አራጌ